ሰላም እንደምን አምሽታችኋል። አምሽታችኋል የጋቢና ቪኦኤ አድማጮች የዛሬ ሐሙስ ጥቅምት 19 2013 ዓ ም ምሽት ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምረናል። ነቢያችን ዓለይሂ ሰላቱ ወሰላም የተወለዱበትን ቀን በመሰባሰብ፣ በማብላት፣ በማጠጣት ሴራቸውን በመቅራት፣ በሶለዋት፣ በዱዓ በዛልና ክብር ይገባል ነው ምን ነው 1495ኛው የነቢዩ መሐመድ የልደት በዓል በዛሬው ዕለት ተከብሮ ውሏል። የዚህን የዘንድሮውን በዓል አከባበር የሚቀኝ አጠር ያለ ዝግጅት በአብይ ርዕሳችን ይዘናል። በንግግራቸው ላይ የኢትዮጵያን ሉዓላዊነት የሕዝቡን ደህንነት በጠቅላላ ክብራችንን በሚነካ መንገድ የተናገሩት ንግግርና ጦርነትን የሚያነሳሳ ንግግር ያስቆጣን መሆኑንና በሀገራችን ሉዓላዊነት በማንነታችን የማንደራደር መሆኑን የምንገልጽበት እንደ ኢትዮጵያ ስሜት ነው። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት የሕዳሴውን ግድብ አስመልክቶ የሰጡትን አስተያየት በመቃወም ዛሬ በዋሽንግተን ዲሲ የተቃውሞ ሰልፍ ተካሂዷል። የሰልፉን ሂደት የሚቃኝ ዘገባም ይኖረናል። አብራችሁን ከቆያችሁ፣ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። የምሽቱ አስተናጋጃችሁ ስመኝሽ የቆየነኝ፣ በቅንብሩ ደግሞ ኤልያስ አስማረ አብሮኛል። በቅድሚያ ከዓለም ዙሪያ ላሰባሰብናቸው ዜናዎች ኤደን ገረመው አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምን አምሽታችኋል! 1495ኛው የነቢዩ መሐመድ የልደት በዓል መውሊድ በአዲስ አበባ በታላቁ አንዋር መስጊድ በደማቅ ሁኔታ ተከብሮ ውሏል። በበዓሉም ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ተቀዳሚ ሙፍቲ ሀጂ ኡመር እድሪስ ኢትዮጵያውያን በዘር ከመከፋፈል ወጥተው አንድነታቸውን እንዲያጠናክሩ ጥሪ ያቀረቡ ሲሆን በበዓሉ ላይ የተገኙት የአዲስ አበባ ምክትል ከንቲባ አዳነች አካባቢም ከኮሮና ቫይረስ ጋር በተያያዘ መልእክት አስተላልፈዋል። አድማጮች የዚህን ዘገባ ዝርዝር በጋቢና አብይ ርዕስ ላይ እናስደምጣችኋለን። ወደ ማሊ እንለፍ። ማሊ ውስጥ እንደ ኤሮፓውያን አቆጣጠር በ2015 የውጭ ሀገር ሰዎችን ኢላማ አድርጎ ከ25 ሰዎች በላይን የገደለ ተጠርጣሪ ጂሃዳዊና ሌላም ተከሳሽ የሞት ቅጣት ተፈረደባቸው። ፉአድ ኡልድ አህመድና ሳዱ ቻካ ፍርድ ቤቱ ክሱን ሁለት ቀን ወስዶ ከመረመረ በኋላ ነው የፈረደባቸው። አህመድ አልሙራባቲን የሚባለው ታጣቂ ቡድኑ የፈረንሳይ ቻርሊ ሄብዶ መጽሔት የነቢዩ መሐመድን የካርቱን ስዕል ማውጣቱን በመቃወም ላታራስ በተባለ የምሽት መዝናኛ ክለብ ላይ ጥቃቱን ማድረሱን ቢያምንም ስለፈጸመው ግድያ ግን ምንም አይነት ጸጸት እንደሌለውም ገልጿል። የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ከአምስት ቀናት በኋላ የፊታችን ማክሰኞ እንደ አውሮፓውያን አቆጣጠር ህዳር ሶስት ቀን ይካሄዳል። ተፎካካሪዎቹ ፕሬዚዳንት ዶናልድ ትራምፕ እና የቀድሞው ምክትል ፕሬዚዳንት ጆ ባይደን የዛሬውን የምረጡኝ ቅስቀሳቸውን ደቡብ ምስራቃዊ ፍሎሪዳ ክፍለ ግዛት ላይ አነጣጥረው ይጀምራሉ። እንደ አውሮፓውያን አቆጣጠር ከ1996 ዓ ም ወዲህ ለአሸናፊነት የበቁ እጮች በሙሉ ፍሎሪዳን ያሸነፉ እንደሆኑም ይታወሳል። ለመመረጥ የሚያበቃውን 270ኛውን የክፍለ ግዛቶች ወይም የስቴት መራጭ ተወካዮች ድምጽ ውስጥ ፍሎሪዳ 29 ድምጽ አላት። ትራምፕ የምረጡ እንቅስቀሳቸውን ፍሎሪዳ ታምፓ ላይ ጀምረው ማታ ደግሞ ወደ ሰሜን ካሮላይና ይጓዛሉ። ባይደን ደግሞ ዛሬ ከቀትር በኋላ ፍሎሪዳ ብራዋርድ አውራጃ ላይ ይቀሰቅሱና ከዚያ ለምሽት ወደ ታምፓ ይጓዛሉ ተብሏል። ዛሬ ፈረንሳይ ከተማ ውስጥ በስለት በተፈጸመ ጥቃት ሶስት ሰዎች መገደላቸውን የሀገሪቱ ባለስልጣናት አስታወቁ። የኒስ ከተማ ከንቲባ ክርስቲያን ኤስትሮዚ በሰጡት መግለጫ በከተማዋ የሚገኘው የኖትርዳም ቤተ ክርስቲያን አጠገብ የደረሰው ጥቃት በከተማዋ በሁለት ወር ውስጥ ለሶስተኛ ጊዜ የተፈጸመ የሽብር ጥቃት ሲል ገልጸውታል። አያይዘውም ከንቲባው አጥቂ ጥያቄውን ፖሊሶች አቅስሎት በቁጥጥር ስር መዋሉንና ሕክምና እየተሰጠው ሳለም በተደጋጋሚ አላህ አክበር ይል እንደነበረም ጠቅሰዋል። የፈረንሳይ አቃቢያነ ሕግም ምርመራ ከፍቷል። በቅርቡም ሳሙኤል ፓቲ የተባለ መምህር አንገቱን ተቀልቶ መገደሉ ይታወሳል። መምህሩን የገደለው የቼችኒያ ተወላጅ አጥቂ መምህሩ ለተማሪዎቹ የነቢዩ መሐመድን የካርቱን ስዕል በማሳየቱ ለመቅጣት ፈልጌ ነው ሲል ተናግሯል። የዛሬው ጥቃት ከዚያ ጋር ተያያዥነት ይኑረው አይኑረው እንደሆነ ለጊዜው ግልጽ አልተደረገም። የፈረንሳይ ፖሊስ ምንጮች እንዳሉት በዛሬው ጥቃት የተገደሉ አንዲት ሴት አንገታቸው ተቀልቷል። የፈረንሳይ የፖለቲካ ሰው ማሪን ሌፔንም በጥቃቱ አንገቱን የተቀላ ሰለባ እንዳለም ጠቁመዋል። አድማጮች፣ ለሰዓቱ የያዝንላችሁ ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎች እነዚህ ነበሩ። መልካም የመውሊድ በዓልን እየተመኘን ከጋቢና ጋር ትቆዩ ዘንድ እንጋብዛለን። ኤደን ገረሞ ከዋሽንግተን ዲሲ ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። በቅድሚያ የዕለቱ አብይ ርዕስ አርገን ወደ አሰናዳው ፕሮግራም እንለፍ። 1495ኛው የነቢዩ መሐመድ የልደት በዓል መውሊድ በተለይም በአዲስ አበባ በታላቁ አንዋር መስጊድ በደማቅ ሁኔታ ተከብሯል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጅ ኡመር እድሪስ በክብረ በዓሉ ላይ ለምእመኑ ባስተላለፉት መልእክት የመውሊድ በዓልን የምናከብረው የነቢዩ መሐመድን አስተምሮት በማስተግበር እና ተምሳሌታዊነቱን በማስቀጠል ነው ብለዋል። ኢትዮጵያውያን በዘር ከመከፋፈል ወጥተው አንድነታቸውን እንዲያጠናክሩም ጥሪ አቅርበዋል። በበዓሉ ላይ የተገኙት የአዲስ አበባ ምክትል ከንቲባ አዳነች አበቤ በበኩላቸው የኮሮናን በሽታ በመዋጋቱ ሂደት ህዝበ ሙስሊሙ ላሳየው ትብብርና ላደረገው አስተዋጽኦ ምስጋና አቅርበዋል። የአዲስ አበባ ዘጋቢያችን ፀሐይ ዳምጠው ዝርዝር አላት። 1495ኛው የመውሊድ በዓል በታላቁ አንዋር መስጊድ የተከበረው በኮሮና ቫይረስ ወረርሽኝ ምክንያት ውስን ተሳታፊዎች በተገኙበት ነው። በስነ ስርዓቱ ላይ መልእክት ያስተላለፉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ የሰው ልጅ የደስታ ቀኑን በተለያዩ መልኩ ያከብራል። እኛም ዛሬ የምናከብረው ነቢዩ መሐመድ የተወለዱበትን የደስታ ቀን ነው ብሏል። ተቀዳሚ ሙፍቲ ሀጂ ዑመር በመልእክታቸው ሚመናኑ የሞሊድ በዓል ሲያከብሩ የነቢዩ መሐመድ አስተምሮን ተግባራዊ በማድረግ ነው ብሏል። የነብያችን መልካም ተግባር፣ የነቢያችን መልካም ስራ በአጭር ተወርቶ የሚዘረቅ አይደለም። በዓል ማለት እንደኔ አመለካከት ቀንን ማክበር አይደለም፣ አመት ማምረክ አይደለም። በዛን ቀን በዛ አመት ምን ተከስቷል። አንድ ሰው ደስታ ያገኘበትን ቀን በቆም ማክበር ይችላል። በሰደቃ ማክበር ይችላል። በዚክር ማክበር ይችላል። አሁንም ነቢያችን ዐለይሂ ሰላቱ ወሰላም የተወለዱበትን ቀን በመሰባሰብ በማብላት በማጠጣት ሴራቸውን በመቅራት በሶለዋት በዱዓ በዛልና ከብር ይገባል ነው ምንለው። እንዲሁም የሞሊድ በዓል የሚከበረው ፈጣሪ በዛን ጊዜ ለሰው ልጆች የዋለው ውለታ ለማወደስና ለማመስገን እንደሆነም ተናግረዋል። ነቢዩ መሐመድ አንድነትንና ሰላምን ያስተማሩ ለሰው ልጆችም እዝኔታን ያመጡ ናቸው ያሉት ተቀዳሚ ውፍቲ ሀጂ ዑመር የነቢዩን ስራ መሪ አድርገን ለሀገራችን ሰላምና ለህዝባችንም አንድነት እንቁም ብሏል። እሳቸው በመወለዳቸው በመላካቸው የሰው ልጅ ምን ጠቅማ? ዋናው ይሄ ነው። ህዝባዊ ጥቅም አላቸው። አገራዊ ጥቅም አላቸው። አንድነትን ይዘውልን መርተዋል። ነቢያችን ተመካ መዲና በሄዱ ጊዜ የተለያዩ ህዝቦች አግኝተዋል። አይሁዶችን አግኝተዋል። መልሰዎችን አግኝተዋል። እንዲሁም በሊፈት ረጅ ና በሊረት የሚባሉ ወንበዴዎችን መቶ ሀያ ዓመት የተዋጉ ሰዎች አግኝተዋል። የተዋጉትን ሰዎች ውጊያጭሩን ተዉ፣ ደም መፋሰስ ተዉ

ኢትዮጵያውያን በዘር ከመከፋፈል ወጥተው አንድነታቸውን እንዲያጠናክሩ ተቀዳሚ ሙፍቲ ሀጂ ኡመር እድሪስ ጥሪ አቅርበዋል። በክብረ በዓሉ ላይ የተገኙት የአዲስ አበባ ምክትል ከንቲባ አዳንች አቤቤ ባስተላለፉት መልእክት የአዲስ አበባ ከተማ የሃይማኖት መቻቻል የአብሮነትና የአንድነት ከተማ እንድትሆን ህዝበ ሙስሊሙ ላደረገው አስተዋጽኦ ምስጋና ይገባዋል ብሏል። ገባ አንድነታችን እንዲላላ ለማድረግ የተለያዩ አካላት ፈጽሞ ከማንነታችን ከመሰረታችን ጋር የማይሄድ እኩል የሆነ እቅድ ያቀዱ በተለያየ መንገድ ሲቀሰቅሱ ሲንቀሳቀሱ የእምነቱ አባቶች ፊትለፊት ወጥተው በይፋ በማውገዝ ህዝበ ሙስሊሙ ይህንን ማውገዝ እንዲችልና ፈጽሞ ክፍተት እንዳይሰጥ በማድረግ ከተማችን ይኸው ሰላማ ተጠብቆ በዘላቂ ሁኔታ እንድንሄድ ማድረግ ችለዋልና ለዚህም ለመሰግን ወዳል ነው። ላለፉት ወራት ህዝበ ሙስሊሙ በኮሮና ቫይረስ ጉዳት ለደረሰባቸው ወገኖች በገንዘብና በተለያዩ መልኩ ባደረጉ ድጋፍ የብዙዎችን ህይወት መታደግ መቻሉን በመግለጽ ምስጋናቸውን አቅርበዋል። ነቢዩ ሙሐመድ አንድነትን እንድናጠናክር መክረዋል። ሰላምን የሰበኩ ነቢይ ናቸው። እኩልነት እንዲረጋገጥ አድርጓል። ለዚህም ልንከተላቸው ይገባል ሲሉም ሀጂ ሙፍቲ አሳስቧል። 1495ኛው የነቢዩ ሙሐመድ የልደት በዓል በኮሮና ቫይረስ ወረርሽኝ ምክንያት በተወሰኑ ምዕመናንና ጥሪ በተደረገላቸው እንግዶች ነው በአዲስ አበባ ታላቁ አንዋር መስጊድ ዛሬ ተከብረው። ለአሜሪካ ድምፅ ጸሐይ ዳምጦ ከአዲስ አበባ ጊዜን ለዘገባው እናመሰግናለን። ለመላው የእስልምና ሃይማኖት ተከታዮች እንኳን ለነቢዩ መሐመድ የልደት በዓል በሰላም አደረሳችሁ። እያዳመጣችሁት ያላችሁት ጋቢና ቪኦኤ ነው። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አማሃሪክ ወይም በኢሜል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ላይ ላኩልን፣ ይደርሰናል። ወደ ተከታዩ ፕሮግራማችን እንለፍ። በዋሽንግተን ዲሲ እና በአካባቢዋ የሚኖሩ ኢትዮጵያውያን እና ትውልደ ኢትዮጵያውያን የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት የሕዳሴውን ግድብ አስመልክቶ የሰጡትን አስተያየት በመቃወም በዛሬ ዕለት የተቃውሞ ሰልፍ አካሂደዋል። ሰልፉ ላይ ተገኝቶ ሂደቱን የተከታተለው ባልደረባችን ሀብታሙ ስዩም ዝርዝር ዘገባ አለው። ቀጥሎ ይቀርባል። ዛሬ በዋሽንግተን ዲሲ አቆጣጠር ረፋድ ላይ በመቶዎች የሚቆጠሩ ኢትዮጵያን ዋይት ሃውስ ተብሎ በሚጠራው የዩናይትድ ስቴትስ ፕሬዚደንት መኖሪያ ስፍራ ተገኝተው ነበረ። የተገኙበት ምክንያት ደግሞ ፕሬዚደንት ዶናልድ ትራምፕ ከሰሞኑ የኢትዮጵያ ህዳሴ ግድብን በተመለከተ የተናገሩት ንግግር ስላስቆጣቸው እንደሆነ ከተሳታፊዎች ሰምተናል። የተወሰኑትን በጥቂት እንስማ። ኦኬ ስሜ መኮንን ጌታቸው ይባላል። ብዙ የዲሲ እና የአካባቢ ነዋሪዎች ያቆኛል። በፊት የዲሲ የኢትዮጵያን የጋራ ግብረ ሀይል የሚባለው አሁን ደግሞ ዓለም አቀፉ የኢትዮጵያ ዲያስፖራ የተግባር ምክር ቤት በዛ ውስጥ ሆነን ከሚሰሩት እና ይህንን ኢትዮጵያን በተመለከተ ሀገራችንን በተመለከተ ጉዳይ ሰልፍ ከሚያዘጋጁት ሰዎች አንዱ ነው። የዛሬው ሰልፍ የተጠራበት ዋነኛ ዓላማ አንድና አንድ ነው። በዚህ በአሜሪካን ሀገር ፕሬዚዳንት የሆነው ዶናልድ ትራምፕ እጅግ ኃላፊነት በጎደለው መልኩ የአንድ በዓለም ላይ አለች የምትባል ሀያል ሀገር ይመራል ተብሎ ከሚጠበቅ መሪ ሊነገር የማይገባው በጣም አሳፋሪ የሆነ በጣም ኢፍትሐዊ የሆነ በአገራችን በኢትዮጵያ ላይ ሉዓላዊነቷን፣ ታሪኳን ጠብቃ በኖረች አገር ላይ እየገነባች ያለችው ሁላችንም እንደምናውቀው የኢትዮጵያ ሕዝብ መቀነቱን ፈቶ ከሚበላው ላይ ቀንሶ ግድብ እየሰራ ነው። ህዳሴ ግድብን እና የህዳሴ ግድብን ገንብቶ ኤሌክትሪክ አመንጭቶ ከድህነት ለመውጣት እየታገለ ያለ ሕዝብ ነው እና ይህንን ሕዝብ የሚሰራውን ስራ ዲስከረጅ ለማድረግ ለግብፅ በወገነ መልኩ ግብፅ ይህንን ግድብ እንደምታፈርሰው ኢንሳይት ስለሰጠ ይህንን ኢፍትሐዊና ኃላፊነት የጎደለው ንግግሩን በመቃወም በሀገራችን ላይ የሚነገሩ ማንኛውም አሳፋሪ በሉዓላዊነታችን ላይ በህልውናችን ላይ የሚነሳውን ነገር ለመቃወ ነው ይህንን ሰልፍ ያዘጋጀው። አቤል ጋሽ ባላለው የኢትዮጵያ ሰላምና እድገት ማዕከል ሊቀመንበር ነው። እንግዲህ እንደሚታወቀው በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በንግግራቸው ላይ የኢትዮጵያን ሉዓላዊነት፣ የህዝቡን ደህንነት በጠቅላላ ክብራችንን በሚነካ መንገድ የተናገሩት ንግግርና ጦርነትን የሚያነሳሳ ንግግር ያስቆጣን መሆኑንና በሀገራችን ሉዓላዊነት በማንነታችን የማንደራደር መሆኑን የምንገልጽበት እንደ ኢትዮጵያ ስሜት ነው። ኢትዮጵያ በደመኗ ተደፍራ የማታውቅ ነፃነቷ የተከበረ በዓድዋ ጦርነት ይህንን የመሰከረችና ለዘመናት በዚህ ለጠቅላላ ለዓለም፣ ለአፍሪካ፣ ለጥቁሩና ይሄንን ማንነቷን መስከራ የኖረች ሀገር እንደመሆኗ ይህንን የፕሬዚዳንቱ ንግግር ጠቅላላ በኢትዮጵያ ሕዝብ ላይ የተቃጣ በመሆኑ ይህንን ንግግር አግባብነት የለው መሆኑ ለመግለጽ ነው። እንግዲህ ይሄን ንግግር ለምንድን ነው የምንቃወመው? አምስት መሰረታዊ ነገሮች ማንሳት ይቻላል። አንደኛ ይህ የዩናይትድ ስቴትስ የተመሰረበትን መሰረታዊ የአመሰራር ስርዓት ያፈረሰ ነው። ነጻነትን ያማከለለ ህዝቦች ነጻነት እና እኩልነት የሚታገል አገር በሌሎች ሕዝብ ላይ ነጻነት ላይ የሚደራደር ንግግር መነጋገር ትክክላለም። ዓለም ይሄንን እንቃወማለን። በጠቅላላ የአሜሪካ መልእክት ነው ብለን አናስብም። የግለሰቡ ግን ንግግር በትክክል እንዳልሆነ የምናምኑት ነው። ሁለተኛ ደረጃ ከዚህ በፊት የነበረውን የዚች ሀገር ከምትታወቅበት ነገር በሌሎች በሀገሮች መካከል ያለውን ሰላም ማጠናከር ነው። አሜሪካ በዚህ የምታወቅበት ነገር ነው። በዚህ በፊት ባደረጓቸው ንግግሮች፣ በተለይ በዊልሰን ፕሬዚደንሲ ጊዜ አሜሪካ ከሌሎች ሀገሮች በህብረት የሚኖሩበትን ንግግር የተናገሩ ና፣ ያንን ፕሪንሲፕል ወደ አለም ያሻገሩበት ዘመን ነው። ለዚያም ነው ወደ አንደኛ የአለም ኃይል ሆነው እስከመጡ ድረስ ድረስ በዚህ ነው የሀገር የሚታወቀ። ይህንን ግን የሚያፈርስ ንግድ ነው። ሌላ አንድን ሀገር በሌላ ሀገር ላይ ጦርነት የሚያስነስ። ስሜ ተሾመ በለጠ ይባላል። ዛሬ የመጣሁትኝ ለመቃወም ፕሬዚዳንት ትራምፕ የተናገሩትን በአባይ ዙሪያ ለመቃወም ነው የመጣሁት። በእውነቱ እዚህ ያለን ኢትዮጵያኖች አሜሪካን ኢትዮጵያኖች ማለት ይቻላል ሁሉም ቢሆን ስለ አሜሪካ ያለን አመለካከት በየዓለም ላይ በዲሞክራሲ ነው የሚታወቁት አሜሪካኖች፣ ሰላምን ለማስነፍ ነው። ፕሬዚዳንት ትራምፕ ግን ይህንን አይወክሉም። የአሜሪካን ሕዝብን አይወክሉም። የተናገሩት ትክክል ያልሆነ ንግግር እና አሜሪካንን በአምባገንነት ሊፈርጅ የሚያሰኝ ንግግር ስለሆነ ማንም ኢትዮጵያ የሆነ በዚህ ጉዳይ ተቆጥቷል። ሁሉም ይሄንን መልስ መመለሳለን። ፕሬዚደንት ትራምፕ ከሰሞኑ በሱዳንና እስራኤል መካከል የነበረውን ዲፕሎማቲክ ቅራኔ ለመፍታት ባሰናዱት ሥነ ሥርዓት ላይ ግብጽ፣ ኢትዮጵያ በመገንባት ላይ ያለችውን ግድብ ልታወድመው እንደምትችል መናገራቸው ተቃውሞ የገጠመው ከኢትዮጵያውያንና ትውልድ ኢትዮጵያውያን ብቻ አይደለም። አፍሪካ አሜሪካውያን የአሜሪካ ኮንግረስ አባላት የሚበዙበት ኮንግረሽናል ብላክ ካውከስ የተሰኘው ሸንጎም ተቃውሞውን አሰምተዋል። በትዊተር ገጹ ላይ የፕሬዚደንት ትራምፕን አስተያየት በግድ የለሽነት የተሰጠና አደገኛ ሲልም ተችቷል። ኢትዮጵያ፣ ግብፅና ሱዳን በሚያደርጉት ድርድር ውስጥ አሜሪካ በገለልተኝነት እንድትቆምም አሳስቧል። ውጥረትን ያባብሳል ያለውን የፕሬዚዳንቱን ንግግርም አውግዟል። በከባድ ዝናብ ውስጥ ሆነው ረፋዱን ተቃውሟቸውን ሲያሰሙ የነበሩ ኢትዮጵያንና ትውልድ ኢትዮጵያን ቅሬታቸውንና ተቃውሟቸውን በሌሎች መንገዶችም ማሳየት እንደሚቀጥሉ ተናግረዋል። ለአሜሪካ ድምፅ ታሙዝዩም ዋሽንግተን ዲሲ። ለዘገባው እናመሰግናለን። አድማጮች በኮሮና ወረርሽኝ ምክንያት የአሜሪካ ድምጽ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። የዕለቱ አስተናጋጃችሁ ስመኝሽ የቆየነኝ ዝግጅታችን ይቀጥላል። ቀጣዩ ዘገባችን ወደ የመን ይወስደናል። በጦርነት በፈራረሰችው የመን ውስጥ የሚኖሩ እድሜያቸው ከአምስት ዓመት በታች የሆኑ ህጻናት በከፍተኛ የምግብ እጥረት እየተሰቃዩ መሆኑንና በአስር ሺዎች የሚቆጠሩ ሰዎች ህይወትም አደጋ ላይ መሆኑን በሀገሪቱ ያለውን የሰብአዊ ሁኔታ የሚዳስስ አዲስ ጥናት አስታውቋል። ዘገባውን ከጄኔቫ ያደረሰችን ሊዛ ሽሌይን ናት፣ እንደሚከተለው ተጠናቅሯል። በደቡብ የመን በሚገኙ 133 ክፍለ ግዛቶች የተደረገ ጥናት ወደ ግማሽ ሚሊየን የሚጠጉ ህጻናት በከፍተኛ ምግብ እጥረት እየተሰቃዩ እንደሆኑ አረጋግጧል። ይህም በሀገሪቱ ከሚገኙ አምስት ህጻናት አንዱ እንደማለት ነው። በተባበሩት መንግስታት የህጻናቶች ፈንድ ቃል አቀባይ ማርክሲም ማክዶ እንደገለጹት ይህ ቁጥር በፈረንጆቹ አመት መጀመሪያ ጥር ላይ ከነበረው ቁጥር አስር በመቶ ጭማሪ አሳይቷል በየመን የእርስ በርስ ጦርነቱ ከተጀመረበት እንደ አውሮፓውያኑ አቆጣጠር 2015 ጀምሮም በቀጠናው የታየ ትልቅ ቁጥር ነው በተለይም በከፍተኛ ሁኔታ የጨመረው በምግብ እጥረት የሚሰቃዩ ጨቅላ ህጻናት ቁጥር ነው። እንደዚህ አይነት ሁኔታ ህጻናቱን በኮሌራ፣ በተቅማጥ፣ በወባና በመተንፈሻ አካላት ጀርሞች በመጠቃት በቀላሉ የመሞት እድላቸው በአስር እጥፍ ይጨምረዋል። ዛሬ የወጣው አሃዝ ባለፈው ጥር ከነበረው በአስራ አምስት ነጥብ አምስት በመቶ ጨምሮ ቢያንስ ዘጠና ስምንት ሺህ ህጻናት መጠቃታቸውን ያሳያል። በተቀሩት የየመን ክፍለ ግዛቶች ያለውን ሁኔታ ለማወቅ የሚደረገው ጥናት እንደቀጠለ ቢሆንም ካለው ታሪካዊ ሁኔታ በመነሳት በእነዚህ አካባቢዎችም ያለው ሁኔታ አሳሳቢ እንደሚሆን የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ አስታውቋል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች አስተባባሪ መስሪያ ቤት ዋና ቃል አቀባይ ጂንስ ላርክ እንዳስታወቁት የተባበሩት መንግስታት ድርጅት በገንዘብ እጥረት እጁ ተሳስሯል። በየመን አደጋ ውስጥ ያሉ ህጻናት ህይወታቸውን የሚያድን አስቸኳይ ሕክምና ካላገኙ ግን ለሞት እንደሚዳረጉም ያሳስባሉ። የመን ወደ ገደል አፋፍ እያመራች መሆኑን ላለፉት በርካታ ወራት ስናስጠነቅቅ ነበር። አሁን ወደ ገደሉ የሚገቡትን የመጀመሪያዎቹን ሰዎች እያየን ነው። እነሱ ደግሞ ከአምስት ዓመት በታች ያሉ ሕፃናት ናቸው። አሁን አንድ መቶ ሺህ የሚሆኑ ሕፃናት ለሞት መቃረባቸው ተነግሮናል። ዓለም የሰብአዊ እርዳታ እቅዱን በመደገፍ ሊያግዝ ይችላል። የእርዳታ እቅዱ እስካሁን በቂ የገንዘብ እርዳታ አላገኘም። እንደ ላርክ ገለጻ የተባበሩት መንግስታት ድርጅቱ በዚህ አመት ከጠየቀው 3.2 ቢሊየን የገንዘብ እርዳታ 42 ከመቶ የሚሆነው ብቻ ሲሆን የተገኘው እሱም እያለቀ ነው። አዲሱ ጥናት ቢያንስ ወደ 250 ሺህ የሚጠጉ ነፍሰ ጡርና የሚያጠቡ ሴቶች በተመሳሳይ በምግብ እጥረት እየተሰቃዩ እንደሆነና ሕክምናም እንደሚያስፈልጋቸው ጨምሮ አስታውቋል። በዚህ አመት በየመን ለምግብ እጥረት የሚያጋልጡ ሁኔታዎች የበለጡ እየተባባሱ በመሄዳቸውም ቁጥሩ ከዚህ ሊበልጥ እንደሚችል የተባበሩት መንግስታት ድርጅት ባለሙያዎች አስጠንቅቀዋል። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በቀጣይ ዘና ወደሚያደርገን የፊልም ወሬ ንለፍ። በ2018 የተሰራውና ለመጀመሪያ ጊዜ ጥቁር ልዕለ ሀያል ወይም ሱፐር ፓወር የታየበት የብላክ ፓንተር ፊልም ከወጣ በኋላ አፍሪካዊ ታሪኮችና ገጸ ባህሪያት ያላቸው ፊልሞች በሆሊውድ ትልቅ ስኬትን እያስመዘገቡ እንደሆነ ተነግሯል። ዘገባው የፔኔሎፕ ፓውሎን ነው። ኤደን ገረመው እንደሚከተለው ወደ አማርኛ መልሰዋለች። በሆሊውድ ታሪክ ውስጥ እጅግ ስኬታማ ከሚባሉ ፊልሞች ተርታ የሚመደበውና ና እንደ ኤሮፓውያን አቆጣጠር በ2018 ዓ ም በራያን ኩግለር ዳይሬክት የተደረገው በአፍሪካ የሚገኝ አንድ ታላቅ ምናባዊ ሀገርን የሚመጣ ጥቁር ልዕለ ሀያል ገጸ ባህሪ የተወነበት ብላክ ፓንተር ፊልም አንዱ ነው። ይህ ፊልም በዓለም አቀፍ ደረጃ 1.3 ቢሊዮን ዶላር ገቢ አስገብቷል። ሙሉ ለሙሉ በሚባል ደረጃ ጥቁር ተዋናያኖች የተወኑበት የዚህ ፊልም ስኬት ታዲያ የሆሊውድ የፊልም ባለሙያዎችንና መዋለ ነዋይ አፍሳሾችን ከማንኛውም ጊዜ በላይ በጥቁሮች ታሪክ ዙሪያ የተሰሩና በጥቁር ጸሐፊያን የተጻፉ ፊልሞችን እንዲመለከቱ አድርጓቸዋል። ጄምስ ብራድኔሊ የፊልም ሀያሲ ናቸው። በፊልም ኢንዱስትሪ ውስጥ ያለው ሁሉም ሰው የሚያስበው ስለ ገንዘብ ነው። ከብላክ ፓንተር ፊልም በኋላ ድንገት የፊልም ሀሳብና ራእይ ያላቸው ጥቁር አሜሪካውያን የፊልም ስራቸውን እንዲያስኬዱ የሚያግዛቸውም በማግኘት ገንዘብ በገንዘብ ሆኑ። ሌላው ጥቁር የፊልም ሀያሲ ይህን ወቅት የጥቁሮች የፊልም ተሃድሶ ዘመን ነው ሲሉ ይጠሩታል። ባለፉት አስር ዓመታት በጥቁሮች ፊልም ታሪክ ውስጥ የተመዘገበውን ስኬት ባለፉት ዘጠና ዓመታት ውስጥ ታይቶ የማይታወቅ ነው። በዓለም አቀፍ ደረጃ አድናቆት ያተረፈው እንደ ኦስካር አሸናፊው ሙንላይት ፊልምና በኤቫ ዶርኔት ዳይሬክት የተደረገው ሰርቲን የተሰኘው ዘጋቢ ፊልሞች የጥቁሮች ህይወት ላይ ብርሃን ያበሩ እና ተቀባይነትን ያገኙ ፊልሞች በመባል ይጣራሉ። ሐያሲው ብራድኔሊ በዚህ ዙሪያ እንዲህ ይላሉ ለዓመታት ታሪካቸው ተነግሮ የማያውቅ የተለያዩ ሰዎች አሁን ታሪካቸው በየሚዲያው ላይ እየቀረበና እየተነገረ ነው። ብላክ ፓንተርም ፊልም ላይ የመጀመሪያው ልዕላ ኃያል ጥቁር ገጸ ባህሪ ከታየ በኋላ በካፒቴን አሜሪካም ላይ ጥቁር ገጸ ባህሪ ተጨምሯል። እንደሳቸው አባባል አሁን ላይ ወደ ገበያው በሰፊ እየገቡ ያሉት የጥቁር ፊልሞች ይበልጡን ተወዳጅ እየሆኑና ሰፊ ተደራሽነት እየኖራቸው ነው። ወጣቱ ትውልድ ከቀደመው በላይ ህብረ ብሔራዊ ነው። a thing to be both unique and familiar. ጥቁር ሴት ዳይሬክተሮችም ይበልጡን ድጋፍ እያገኙ ነው። ሀያሲው ቲም ጎርደን እንደሚሉት በዚህ ዓመት ብቻ አስራ አምስት ፊልሞች በጥቁር ሴት ዳይሬክተሮች ተሰርተዋል። ከእነዚህ አንዱ ደግሞ ሙዚቀኛዋ ቢዮንሴ የጻፈችው የተወነችውና ዳይሬክት ያደረገችው ብላክ ኢስ ኪንግ የተሰኘው ፊልም ነው። ይሁንና ብዙ ሀያሲያን የቢዮንሴ ፊልም አፍሪካዊነትን በአፍሪካ አሜሪካዊነት ውስጥ ያካተተችበት መንገድ ላይ ሂስ እየሰጡ ነው። ቲም ጎርዶን ግን ይሄ አግባብነት የለውም ይላሉ። ቅድመ አያቶቿ ጥቁር የሆኑት ሴት ዳይሬክተርን በዚህ ደረጃ መተቸት መልካም አይደለም። እሷ በፊልም የተጠቀመችው እዚያ ያደጉ ጥቁር አሜሪካውያን ሳይሆን አፍሪካ ውስጥ ያደጉ የማሊና የደቡብ አፍሪካ ዜጎችን ነው። ተዋንያኑ የመጡት ከአህጉሪቷ ከራሷ ነው። ቲም አክለውም በፊልም ኢንዱስትሪ ውስጥ እኩልነት የሚመጣው ሁሉም ሲሳተፍ ነው የሚል አስተያየት ይሰጣሉ። እውነተኛ እኩልነት የሚመጣው እነዚህ ታሪኮች በሌላ ሰው አንደበት ሲነገሩ ሳይሆን በራሳቸው በባለጉዳዮቹ ሲነገሩ ነው። ይሄም ነው አሜሪካንን ታላቅ የሚያደርጋት። ሀያሲው ቲም ጎርደን በቀጣይም ጥቁር ጸሐፊዎችንና የጥቁር ታሪኮችን በሁሉም አይነት ዘውጎች ላይ ለማየት ተስፋ ጥለዋል። ለአሜሪካ ድምፅ ዘገባ ኤደን ገረመው ዋሽንግተን ዲሲ ች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነን። በፌስቡክ ገጻችን አት ቪኦኤ አማሐሪክ በትዊተር ሃሽታግ ጋቢና ቪኦኤ እንዲሁም በኢሜይል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለም። ملكا مشت